የቡሩንዲ ፕሬዝዳንት ፒየር እንኩሩንዚዛ የፊታችን ረቡዕ እንደ ጎርጎርዮሳዊው ዘመን አቆጣጠር ነሐሴ 26 ቀን ቃለ መሐላ ይፈጽማሉ ተብሎ እየተጠበቀ ሳለ ነበር፣ ባለፈው ሐሙስ ሳይታሰብ ለሶስተኛ የሥልጣን ዘመናቸው ቃለ መሐላ ያካሄዱት የሀገሪቱ መንግሥት ባለሥልጣናትና የጦር ኃይሉ አባላት ቃለ መሐላው እንደሚካሄድ ባያውቁም ስነ ስርዓቱ ወደ ተካሄደበት ቦታ ቀደም ሲል የክብር ልብስ ወይም መለዮ አድርገው እንዲመጡ በእነርሱ አንጻር ደግሞ በቡሩንዲ የሚገኙት የዓለም አቀፍ ድርጅቶች ሰራተኞች በየቤታቸው እንዲውሉ ተነግሯቸው እንደነበር ነው የገለጹት። የፊታችን ረቡዕ ሁለተኛው የስልጣን ዘመናቸው በይፋ የሚያበቃው ፒየር ንኮሩንዚዛ ቃለ መሀላውን ቀደም ብለው እንደሚፈጽሙ ቢገምቱም እንዲህ ተፋጥኖ ይደረጋል ብለው እንዳልጠበቁ በቡሩንዲ የፕሬስ ስራ ታዛቢ ቡድን ኃላፊና የአንድ መገናኛ ብዙኃን ተቋም ባለቤት የሆኑት ኢኖሰን ሙሆዚ በማስታወቅ አሳሳቢው የሀገሪቱ የጸጥታ ጉዳይ ዋና ሚና ተጫውቶ ሊሆን እንደሚችል ገልጸዋል። በመዲናይቱ ቡጁምቡራ፣ በአጠቃላይ በቡሩንዲ የጸጥታ ሁኔታ አያስተማምንም እና ባለስልጣናቱ ቃለ መሀላው የሚፈጸምበትን ቀን ይፋ ካደረጉ፣ ምናልባት ጥቃት ሊጣል ወይም ተቃውሞ ሊካሄድ ይችላል በሚል ስጋት ይሆናል አስቀድመው ያካሄዱት ዋናው ምክንያት የጸጥታ ጉዳይ ይመስለኛል። የቡሩንዲ ተቃዋሚዎች ህገወጥ ነው በሚሉት የንኩሩንዚዛ መንግስት አንጻር በየጊዜው ግልጹን የተቃውሞ ጥሪ የሚያስተላልፉበት ድርጊት ሲታሰብ ቃለመሀላው አስቀድሞ መፈጸሙ በፍጹም ተቀባይነት እንደሌለው ነው። ከምክር ቤት ውጪ የሚንቀሳቀሰው የህገ መንግስቱ የሰብአዊ መብትና የአሩሻ ሰላም ስምምነት አስጠባቂ ምክር ቤት የተባለውና በስደት የሚኖሩ የቡሩንዲ ዜጎችን የሚወክለው በምህፃሩ ሴናሬድ በመባል የሚታወቀው የተቃዋሚ ቡድን ፕሬዚደንት ሊዮናር ኖንጎማ ያስታወቁት ሴሮኖትሬ ኮንስቲቱሲዮን ኢተርሚን ሶማዳ በህገ መንግስታችን መሰረት የስልጣን ዘመናቸው እንደ ጎርጎሮሳውያን አቆጣጠር ነሐሴ 26 2015 ዓ ም ነው በይፋ የሚያበቃው እና ዛሬ የፈጸሙት ቃለ መሐላ ህገ መንግስቱን የሚጥስ ነው። በመሆኑም ለእኛ እንዳልተፈጸመ ነው የምንቆጥረው። በዚህም የተነሳ የተለያዩት የቡሩንዲ ተቃዋሚ ፓርቲዎች ህብረት የሀገሪቱን ህጎች መርገጣቸውን የቀጠሉትን ፒየር ንኩሩንዚዛና መንግስታቸውን ካስፈለገም በኃይሉ ተግባር ለማስወገድ ቆርጦ መነሳቱን ሊዮናር ኖንጎማ አክለው አመልክተዋል። ንኩሩንዚዛ በህዝቡ ፍላጎት አንጻር በስልጣን ሊቆዩ አይችሉም። በሴናሬድ ስር የተደራጀው የቡሩንዲ ህዝብ የንኩሩንዚዛን አምባገነናዊ አገዛዝ ለመጣል ተዘጋጅቷል። ህጉን የጣሰ እርምጃ ማስወገድ የህዝቡ ህጋዊ መብቱ ነው። ግን አሁንም ለድርድር ጊዜው ገና አለመሆኑ ሊታወቅ ይገባል። እና ንኩሩንዚዛ እስከ ነሐሴ 26 ድረስ ስልጣናቸውን ለመልቀቅ ፈቃደኛ ከሆኑ እኛም ከሳቸው በኋላ ከሚመጣው የመ መንግስቱ ተወካይ ጋር ለመደራደር ዝግጁ ነን። በናይሮቢ የሚገኙት የዓለም አቀፉ የጸጥታ ጥናት ተቋመ ተንታኝ የኦሎንድ ቦካ እንደሚገምቱት ፕሬዚደንት ፒየር ንኮሩንዜዛ ከሁለት ቀናት በፊት ሳይታሰብ ቃለመሃላ መፈጸማቸው ከተቃዋሚዎች የተደቀነባቸውን ስጋት ለመሸሽ ነው። ንኩሩምንዚዛ በዚሁ እርምጃቸው በአንድ በኩል በሶስተኛው የስልጣን ዘመናቸው እንደሚቀጥሉ፣ በሌላ ወገን ደግሞ መንግስት በሀገሪቱ የፖለቲካውን ምህዳርና የጸጥታውን ሁኔታ ሙሉ ለሙሉ አሁንም መቆጣጠሩን ለተቃዋሚዎች ግልጽ መልእክትን ለማስተላለፍ ይፈልጉ ይመስለኛል። ህዝቡ ቃለ መሃላው በተፈጸመበትና በፊት ይፈጸማል ተብሎ በታቀደበት ነሐሴ 26 መካከል ባለው ጊዜ ውስጥ መረጋጋት ለመፍጠር ሲል የሆነ ተቃውሞ አስቦ እንደነበር ጭምጭምታ ተሰምቷል። ይኸው የፕሬዝደንት ንኩሩንዚዛ እርምጃ በሀገር ውስጥ ብቻ ሳይሆን በውጭውም ቢሆን ትችት እንዳላጣውና ገጽታቸውንም ለማሻሻል አንዳችም የሚፈይደው ነገር እንደማይኖር መንግስታዊ ያልሆነው የቤልጅየም ድርጅት ባልደረባ ቲስ ፋን ላየራ አስታውቀዋል። ፕሬዚዳንቱ በዚሁ እርምጃቸው ጠንካራ አቋም ላይ እንደሚገኙ ለማሳየት ነው የሞከሩት። ምክንያቱም በፕሬዚዳንታዊው ምርጫ አሸናፊ ሆነዋል። ይሁንና ጠቅላላው የሶስተኛ የስልጣን ዘመናቸው በሀገሪቱ ብቻ ሳይሆን የምርጫውን ውጤትም ሆነ አሸነፍኩ ያሉትን ፕሬዚዳንት እንደማይቀበል ባስታወቀው ዓለም አቀፉ ማህበረሰብም ዘንድም ቢሆን ማከራከሩ አይቀርም።